ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ቴዎድሮስ ተክለ አረጋይ ከኤስቢኤስ አውስትራሊያ ሬዲዮ ጋር አጠር ያለ ቆይታ ለማድረግ ፈቃደኛ ስለሆንክ በቅድሚያ በጣም ነው ማመሰግነው። ሰሞኑን የተከሰተውን ጦርነት ምክንያት በማድረግ በተለይ በሰሜን ሸዋ አካባቢ አንተና ወዳጆች ተንቀሳቀሳችሁ ነበረ። ምን ለማድረግ ነበር የሄዳችሁት ምንስ አድርጋችሁ ተመለሳችሁ የሚለውን እስኪ እንደመነሻ ነው እኔም እንድናገር ስለጋበዛችሁኝ አመሰግናለሁኝ ሀገራችን ያለችበት ችግር ይታወቃል በተለይ አሁን ከዚህ ሸዋሮቢት አጣዬ እንዲህ በቅርብ የተለቀቁ ከተሞች ናቸው እና ቀረብ ያሉ ከተሞች ናቸው እዛ አካባቢ ላይ ሌሎች ወዳጆቻችን ናቸው ሀሳቡን ያነሱት እንደ ቢያንስ አጋር ብንሆን ሁኔታውን ሄደን ብናይ ምክንያቱም ማየት ትልቅ ዋጋ ያለው ነገር ነው። ቦታው ላይ መገኘት ከሚነገርም በላይ እና እንደዚህ ብናደርግ ብሎ እንደ ቀል ተነጋገረን የተጀመረ ነገር ነው። እንግዲህ አንድ ሁለት ቀን ሸዋሮቢት እና አጣዬ አካባቢ ያሉ አቅም በፈቀደ የተወሰኑ የተወሰኑ እርዳታ ሳይሆን ስጦታ አሰባስበን እነሱን ነው እንግዲህ ይዘን ይሄድ ነው እንደየ ሁኔታው የተለያዩ ችግሮች ያሉባቸውን ክፍተት ያለበትን ቦታ ቀድመን መረጃውን ስለነበረ እነሱን መረጃዎች ሰበሰብን። ከዛ በተሰበሰበው መረጃ መሰረት እንግዲህ ለየቦታው የሚያስፈልጉ ለምሳሌ ደብረ ብርሃን ዩኒቨርሲቲ ውስጥ ያሉ ባላት ነበሩ። አንሶላ፣ ብርድ ልብስ እዛ አካባቢ እጥረት አለ ሲባል እነሱ አካባቢ ላይ አንሶላ እና ብርድ ልብስ የሚሆን ቁሳቁስ፣ ከዛ ውጭ ደግሞ የተከፈተም አካውንት ስለነበረ በዛም ገንዘብ እንዲያስገቡ አደረግና በተገኘው ገንዘብ አስፈላጊ የሆኑ ቁሳቁሶች ወስደን እሱነ እንግዲህ አስረክበን ደብረ ብርሃን አካባቢ በርካታ ተፈናቃዮች ሰፍረው እንደነበረ ይታወቃል እና ው የተፈናቃዮችን ሁኔታ በአካባቢው የደረሰውን የጉዳት መጠን የማየት እድሉ ስላላችሁ ምን ይመስላል? እንግዲህ ደብረ ብርሃን ያሉ ተፈናቃዮች። እኔ ደብረ ብርሃን ከአሁን በፊትም እሄድ ነበረ እና በጣም የተጨናነቀ ከተማ ሆኗል። አጋጣሚ እንኳን መንገድ ላይ ሆነን ከአንድ ከሁለት የጉዞ አባላት ጋር የምንፈልገው ልንገዛ የምንፈልገው እቃ ስለነበረ እንዲህ እንዲህ አይነት ቦታ የት ነው ያለው ስንል፣ ሁለቱም ሁለቱም የተለያዩ ቡድኖች ናቸው፣ ወጣቶች ናቸው። እንግዲህ እኛ ገምተን የነበረ አካባቢ ሰዎች፣ ሶስቱ ወጣቶች ከአጣዬ ነው የመጣ ነው አሉ፣ ሶስቱ ከደሴ ተፈናቅለን የመጣ ነው አሉ። ደብረ ብርሃን በተፈናቃዮች በጣም የተጨናነቀች ከተማ ሆናለች። እንግዲህ መከላከያ የልዩ ኃይልም ፋኖም እንዲሁ ቁስለኞችም፣ ጉዳት የደረሰባቸውም አሉ። እንደዛው ደግሞ ሆኖ የመከላከያ አባላትም በራሱ ጥበቃን የሚያረጉ ይህን የሚያስተባብሩ ሰዎችም አሉ እና በተፈናቃዮች ቁጥር ወደ ብርሃን በጣም ከፍተኛ ደረጃ ላይ ደርሳ ነው ያገኘናት። ታንተ ታውቃለህ አራት ኪሎ እና ፒያሳ አካባቢ የስራ መውጫ ላይ የሚኖረው መጨናነቅ እንደው የዛን አይነት ነገር ነው። በቃ ከተማ ውስጥ የሄድን እና የነበረው እና ምናልባት እንግዲህ አካባቢዎች ሲለቀቁ ምን ያህሉ ሰው ወደ ቦታው ይመለሳል የሚለው አንድ ነገር ነው። አንዳንድ ጊዜ እንዲህ ተፈናቃዮች አንድ ቦታ ሲመጡ ብዙዎቹ እዛው አካባቢ የመቅረት እድልም አላቸው። ያለመመለሱ አብዛኛው ነገር የአንዳንዶቹ ቤታቸው ፈርሷል። አሁን ለምሳሌ እኛ ሸዋሮቢት ሄደን ነበር፣ አጣይ ሄደን ነበር። የፈራረሱ ቤቶች አሉ፣ የሞቱ ሰዎች አሉ። መድኃኒት መሸጫ ቦታዎች፣ ሆስፒታሎች፣ ትምህርት ቤቶች፣ ሁሉም ነገር ወድሟል ማለት ይቻላል። ስለዚህ አንዳንዱ ቤቱ የፈረሰበት ካለ ምን እዛ እዛስ ሚሄድ ምን አደርጋለሁ እዚሁ ብሎ ሊቀር ይችላል። ሸዋሮቢት ቤት ሚዲያ ላይ ለመግለጽ በጣም የሚያጸይፉ የሰው ልጅ ክብር ዝቅ የሚያደርጉ ሁኔታዎች ተፈጽመዋል። ለምሳሌ አንድ ሸዋሮቢት ቤት ያለው ቀይ መስቀል ሙሉ በሙሉ ወደ ወድሟል። ያሳዝነው መድኃኒት ሚዲያው ላይ ተጥሏል፣ ተረጋግጧል፣ ሊወዳድቅ ተደርጓል። እውነት ለመናገር ይህንን ጉዞ ስንሄድ የተወሰነች ነገር አስተባብረን እንግዲህ ምናልባት ወደ አምስት መቶ ሺህ ብር ገደማ የሚያወጣ ንብረት ይሆናል፣ በገንዘብም በንብረትም አንድ ላይ የተሰበሰበው። በዛ አጋጣሚ ግን እኛ የታሪክ አካል ሆነን ታሪክን እነዚህን ድርጊቶች ቦታው ላይ ሄደን ስጦታውን ለማበርከት በሚል ስም ታሪኩ ቦታ ላይ ሄደን ይህምን ለማየት ትልቅ እድል አገኘን እና ትልቅ እንደ ትልቅ መባረክኛ የቆጠር ነው እኛን ነው የተጠቀም ነው። ኢትዮጵያ ግን ትልቅ ትልቅ ችግር ውስጥ ነው ያለችው ነው የማስበው። ያየነው በጣም ልብ የሚነካደው። ምን ቢደረግ አካባቢው ለማገገም እና ለማቋቋም ይቻላል ማጠቃላይ ሀሳብ የምትሰጠን ምንድን ነው? እኔ እንግዲህ ምን መሰለህ፣ የሀገራችን መንግስት የደ ሀገር መንግስት ነው። አሁን መንግስት ሁሉንም ሊያደርግ አይችልም። መቼም ይሄ ግልጽ ነገር ነው መንግስት ይሄን ማድረግ አለበት። አንዳንዴ በቃ መንግስት ይሄን ቢያደርግ፣ ይሄን ቢያደርግ ልንል እንችላለን። ግን መንግስት ስንቱን ሊያደርግ ይችላል? ቢፈልግስ እንዴት ይችላል? አሁን ብዙ የፈለጠሩ ደግሞ ሀብት ያላቸው ሀገሮች ሲሆኑ ከባድ ነገር አይደለም የነበረውን መመለስ፣ ምንም የሚከብዱ ነገር አይደለም። ግን የኛ ሀገር መንግስት ስንቱን ሲችለዋል? ለምሳሌ አሁን የሸረ ቤት አካባቢ የሽንትር ተሻ ምናን በዙ የነበረበት አካባቢ ውሃ በጣጣበፋን የምታረግበት ማሽን አለ። አሁን መንግስት እሱን ሊያግዙ ይችሉ ይሆናል ግን በቃ በአሁኑ ገና ገንዘብ አገኝበታለሁ ያልከው የወደመ ሽንኩርት አለ እዛ ጋር ስታሰበው፣ ሽንኩርት ነው ግን በመቶ ሰዎች ወይ በሚ የሚቆጠር በረዛ ጋር ወድሞበት ሊሆን ይችላል ተስፋ ያደረከው ነገር አሁን ያንን መንግስት ይህንን ቆጥሮ ሊሰጠህ አይችልም። በምንድን ነው የምትነሳው? እና ይህንን እንግዲህ መንግስት የቻለውን ለምሳሌ እንደ ትምህርት ቤቶች፣ ባንኮችን፣ ሌሎች መሰረተ ልማቶች እንደ ውሃ እንደ መብራት ያሉ መሰረተ ልማቶችን፣ ሆስፒታሎችን፣ ትምህርት ቤቶችን እነዚህ እነዚህን ውሃውን እነዚህ እነዚህን መንግስት ሊያደርግ ይችላል። ሰዎችም አቅም መፈቀድን ሊታገዙ የሚችሉበትን ነገር ሊያደርግ ይችላል። ግን ደግሞ መንግስት ሁሉንም ሊያደርግ አይችልም። ኢትዮጵያውያን ደግሞ ጥሩ የመተጋገዝ የመረዳዳት ባህል አለን። እኔ የኢትዮጵያ ሕዝብ በዛ ወገኖቼን ማገዝ አለብኝ ብሎ ቆርጦ ከተነሳ አደጋ የደረሰባቸውን አካባቢዎች እንዲያገግሙ ማድረግ ይቻላል ብዬ አስባለሁ። አሁን እየሆነ ያለው እየተደረገ ያለው ነገር እሱ ነው። በተወሰነ ለምሳሌ እኛ ይዘን ሄድ ነው የተወሰነ ነገር ነው ከተወሰኑ ሰዎች ተሰባሰበ በሀገር ውስጥም በውጭም ካሉ እንግዲህ አንድ አምስት መቶ ሺህ ብር ገደማ የሚያወጣ ነገር እኛ በግል ይዘን ሄድል ሌሎችም እንደዚህ ሊያደርጉ ይችላሉ የተለያዩ ግለሰቦች ወይም ድርጅቶች ወይም እንደዚህ አቅም በፈቀደ በፈቀደ እየወሰዱ የሚያደርጉት ነገር አለ። ዋናው ነገር ሀገሪቱ ሰላም መሆን አለባት። ህዝቡ ይሄ ቀውስ ተመልሶ እንደማይመጣበት መተማመን አለበት። ከዛ ውጪ ደግሞ በጣም የሚያሳዝነው ይህ ጦርነት የመጣብን ኮቪድ አስራ ዘጠኝን ከመሰለ በጣም አሰቃቂ ሁኔታ በኋላ ነው። አልሰራንም እንግዲህ አንድ ሁለት አመት አለፈው የኢትዮጵያ ውስጥ ስራ በአግባቡ መሰራት ከቀረ ኮቪድ ያመጣ ውጣጣ አለ። መቼም ተመስገነኛ ሀገር የታሰበውን የተፈራውን ያህል አልሆነም እንጂ ግን ቢሆንም ስራ ፈተናል። በሱ የተነሳ ብዙ ስራዎች አልተነቃቁም፣ ወደነበረበት ቦታ መመለስ አልቻሉም። በዛ ሁኔታ ላይ ደግሞ እንደገና ይሄ ጦርነት ደግሞ ተነሳ። አሁን መንግስት እኔ ምን ያህሉን ሸፍኖ ወደነበረበት ይመልስ እንደነበረ አላውቅም። የግለሰብ ንብረቶችን እንግዲህ ምንድን ነው አሁን ከባንክ ተወስዶ የተሰሩ ካለ የባንክ ፎይታ ሊሰጥ ይችል ይሆናል። ሌሎች እንዲህ ተቋማትን እንግዲህ በዛም በዚህም ተብሎ ብድርም የሚመቻችበት ሁኔታ ካለ ንብረታቸውን መመለስ እንዲችል፣ አንዳንዶቹ ደግሞ ለብድር የማያበቃ ግን ደግሞ ሰዎችን የሚጎዳውን ደግሞ ኢትዮጵያውያን በተቻለ መጠን እገዛ እንድናደርግ ቢሆን አሁን እንግዲህ ምናልባት ወደ አንድ ሚሊዮን ዘደማ ይሆናሉ ተብሎ የሚገመት ለገና በዓል ምክንያት የፈረንጆቹን እና የእኛን የገና በዓል ምክንያት አድርገው ወደ ሀገር ቤት ይገባሉ ኢትዮጵያውያን ተብሎ ይታሰባል። እነሱ እንግዲህ ለወገናቸው አቅማቸው የቻለውን ያህል ማገዝና ትንሽ መቋቋም ቢያደርጉ የተሻለ ሁኔታ ይፈጠራል። የተለያዩ መንግስታዊ ተቋማትም ከስብሰባቸውም ቀንሰው አሁን እዚህ ሀገር ላይ ባለስልጣኖች የሚይዟቸውን መኪናዎች ስታይ በጣም ብዙ ሚሊዮን ብር የሚያወጡ መኪኖች መያዛቸውን ስታይ፣ በየሆቴሉ የሚደረጉ ስብሰባዎችን ስታይ፣ አንዳንድ አላስፈላጊ ወጪ የሚሆኑ ነገሮች ስታይ፣ እንደ ይሄ ነገር እንኳን ቢቀር እኮ ትልቅ እገዛ ነው ሊያስብል ይችላል። ጉቦ፣ አይን ያወጣ ጉቦ እዚ ሀገር ውስጥ አለ። አንድ ቀውስ ነው እንደ ጦርነቱ ሁሉ ውስና ትልቅ ቀውስ ነው። ቢያንስ ችግር ላይ እንዳለን እንኳን ታውቆ ይሄን ነገር መቼም ውስጥና የትም ሀገር ላይ ሊጠፋ አይችልም። ግን እንደው ትንሽ ሊልምታ እንዲኖረብን ብናረግ ልክ ስንወጣ ሰፈራችን ሱቅ ከሚሸጥልን ሳሙና፣ ጨው፣ ስኳር፣ ዳቦ የሚሸጥልን ሱቅ ጀምሮ እንደው ይሄን ጊዜ እስኪ ቆይ ተባብረን እንደው ብናሳልፍ ሌላው ሰው ህይወቱን ይሰጣል፣ ብዙ ገንዘባቸውን ይሰጣሉ። ስለዚህ እንደ ይሄ እንደው ያለችን ትበቃለች በቃ ትንሽ ትርስ ልቀንስና ልስጥ ቢል ለምሳሌ አሁን አምስት ብር ስድስት ብር ነው ነዳጅ በአንድ ጊዜ ጨምረው ትናንት ነው ከትናንት ወዲህ። አሁን እንደ ሌላ ጊዜ ቢሆን በዚህ ቀውስ ላይ አምስት ብርና ስድስት መዳጅ መጨመር ለዚህ ሀገር ትልቅ ችግር ነው። ግን እውነት ለመናገር የኢትዮጵያ ህዝብ ደግሞ ጨዋ ነው የሚባለው፣ ዝም ነው ያለው። በቃ አሁን መንግስት ያለበትን ችግር ስላወቀ ሊሆን ይችላል። እኔ ማህበራዊ ሚዲያም ላይ ሲጻፍ አያለሁኝ። ግን አሁን ያለንበት ቀውስ ስላለ መንግስት በዚህ አጋጣሚ እንኳን በቃ ይሄን ነገር መደጎም አልቻለም ማለት ነው። ባይደጉምም ደግሞ በቃ እነዚህን ነገሮች ነው ለነዚህ ወጪዎች ነው የሚያውለው ስላለ ምናልባት በነዳጅ ዋጋ ጭማሪ ከፍተኛ የሚባለው ዋጋ አሁን ተጨምሯል። ህዝቡ ግን ይህንንም ተቀብሏል። ህዝቡ እውነት ለመናገር ምን መስገን አለበት። ስለዚህ እንዲህ ኑሮ የሚያስወድዱ ነገሮችን፣ ዋጋዎችን ማረጋጋት ከተቻለ እንደ ሁላችንም ተባብረን ረጅም ሰዓትን ሰርተን ምን ብለን ይህን ሁኔታ ወደ ነበረበት መመለስ የምንችልበት እድል ይኖራል ብዬ አስባለሁ። ኢትዮጵያ ተስፋ ያላት ሀገር ናት ብዬ አስባለሁ። መጪው ጊዜ ጥሩ ነው ብዬ ነው የማስበው። ጋዜጠኛና ደራሲ ቴዎድሮስ ተክለ አረጋይ ከኤስቤስ አውስትራሊያ ጋራ። በሰሜን ሸዋ አካባቢ ተንቀሳቅሳችሁ አንተና ጓደኞች ያደረጋችሁትን ድጋፍና የተመለከታችሁትን ጉዳይ ለአድማጮቻ ስላጋራህን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።